የኢየሱስ ክርስቶስ ልደት ነው ብለው በዓለም ዙሪያ ብዙ ክርስቲያን ምዕመናን የሚያምኑበት የዛሬው የገና በዓል በፍልስጤማውያን ይዞታ ስር ባለችው ቤተልሔም እየተከበረ ይገኛል። ይሁን እንጂ የዩናይትድ ስቴትስ ፕሬዚደንት የዛሬ ሦስት ሳምንት አካባቢ ባወጡት መግለጫ ኢየሩሳሌምን የእስራኤል ዋና ከተማነት ዕውቅና ከመስጠታቸው ጋር በተያያዘ በተነሳው ቅሬታ ምክንያት የዛሬው በዓል መንፈስ የተቀዛቀዘ እንዲሆን መገደዱን ሪፖርተራችን ጂሰስ ሜን ኦኒ ዘግቧል። በብዙ መቶዎች የሚቆጠሩ ምዕመናን በዓሉን ለማክበር በኢየሱስ ክርስቶስ የልደት ስፍራ ቤተልሔም ቢታደሙም ብዙ ፍልስጤማውያንና ከውጭ የገቡ ማምላኪዎችና አገር ጎብኚዎች ከአካባቢው መራቅን መርጠዋል። ሁኔታው ያንን ያህል የሞቀ ወይም የደመቀ አለመሆኑን የሚናገሩት ፍልስጤማዊቱ ናሄል ባኑራ፣ ትራምፕ ኤምባሲያቸውን ወደ ኢየሩሳሌም ለማዛወር በመወሰናቸው ምክንያት የመከፋት ድባብ የወረደበት እንደሆነ ነው የገለጹት። የእስራኤሉ የኃይል ይዞታ አላንስ ብሎ የአሜሪካ የታከለበት ነው የሚመስለው ብለዋል። ምስራቅ ኢየሩሳሌም ወደፊት ለምንመሠረተው መንግሥታችን ዋና ከተማ ነች ብለው ለሚያምኑት ፍልስጤማውያን የፕሬዚደንት ትራምፕ ውሳኔ የበረታ ጥቃት እንደሆነባቸው ነው እየተናገሩ ያሉት። ሚስተር ትራምፕ ያንን መግለጫቸውን ካወጡ ወዲህ በቤተልሔምና በብዙ የዌስት ባንክ አካባቢዎች ተቃውሞዎች፣ ሁከትና ግጭቶች ተስተውለዋል። የፕሬዝደንት ትራምፕ መግለጫ በእጅጉ እንዳስደሰታቸው ፈጥነው በይፋ ያሳወቁት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ምሽት ወደ ቅድስቲቱ ከተማ ሄደው ከዚያው መልእክት አስተላልፈዋል። እስራኤል ክርስቲያኖች የሚኖሩባት ብቻ ሳትሆን የሚደሰቱባት የመሆኗ ነገር ያኮራኛል ምክንያቱም በሕዝቦች መካከል በሚኖር በእንዲህ ዐይነት ወዳጅነት የምናምንና ከጀርባዬ ባሉት መቅደሶች ውስጥ የሚያመልክ እያንዳንዱን ሰው መብትም የምንጠብቅ በመሆናችን። ቤተልሔም ውስጥ በፍልስጤማውያኑ በሚተዳደረው የከተማዪቱ ክፍል አደባባይ ላይ ካቆሟት የገና ዛፍ ጎን የፍልስጤም መሪዎች ባነሮችን ዘርግተው ንግግሮችን ሲያሰሙ ውለዋል። የቤተልሔም ከንቲባ አንቶን ሳልማን አንዱ ናቸው ከተናጋሪዎቹ። እዚህ ያለው የትራምፕ መግለጫ ለመቃወም የተሰበሰበ ሰው ነው። እስራኤል በኃይል በያዘቻቸው አካባቢዎች የተራዘመውን የኃይል ይዞታ እንደሚቃወም ለመግለጽ የወጣ ሰው ነው እኛም ለነጻነታችንና ለሰብአዊ ክብራችን የቆምን ሰዎች ነን ብለዋል። የቤተልሔም ከንቲባ አንቶን ሳልማን የዋሽንግተንን እርምጃ እንደሚቃወሙ ከገለጹ መሪዎች መካከል የተገኙት የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ አቡነ ፍራንሲስ ትናንት ምሽት ለዋዜማው ቫቲካን ላይ ባከናወኑት የቅዳሴና የቡራኬ ሥነ ሥርዓት አካታችነት እንዲሰፍን መክረዋል። ክርስቲያኖች ሁሉ በዓለም ዙሪያ ፍልስጤማውያንንም ጨምሮ በምድራቸው ላይ ሰላምን ያገኙ ዘንድ የሚጠራ መልእክት ነበር የአቡኑ ቃል።